ህይወት ዮሐንስ በመድኃኒት ቅመማ ፋርማሲ የትምህርት ዘርፍ የተመረቀች ተፈጥሮአዊ የውበት መጠበቂያ ምርቶችን የሚያመርተው አስካላይት ፎርሚላ ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብዓትነት የሚጠቀም የቆዳ ውበት መጠበቂያ ድርጅቱ ይፋ አድርጓል። ሌሎች አስፈላጊውን ደረጃ አልፈው ለገበያ የበቁ ምርቶችም አሉት። ይህንንና ተያያዥ ጉዳዮችን ለማንሳት በስልክ መስመር ህይወትን አግንቻት አለው። ስለ ድርጅቱ አመሰራረት በቅድሚያ ትነግረናለች። አስካላይት ፎርሙላን የጀመርኩት ከአራት አመት በፊት ነው እና የምናመርተው ከእጽዋት በሚገኙ ኢንግሬዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ ፕሮዳክቶችን ነው። ለምንድን ነው አስካላይት ፎርሙላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው? በተለይ ጥቁርና ብራውን ስኪን ላለን ሰዎች ማርኬት የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር እና ከፍተኛ ስታንዳርድ ያላቸው ጥራታቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶች እና የምናመርተው ማለት ባለፉት አራት አመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐርታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል ለዓለም ማለት ነው። እንግዲህ ድርጅታችሁ ቀደም ብለሽ እንደጠቀሹ ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል። ጤፍን ለምን መረጣችሁ? ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያነት የሚቀየረው? ጥሩ ጥያቄ ነው። ጤስን የመረጥንበት ምክንያት ያው እነዚህን ፎርሙላ ፎርሙላውን በማዘጋጀት ውስጥ ከፍተኛ ፓርቲስፔሽን አለኝ እኔ እዛ ውስጥ እና እያንዳንዱን ነገር ስንመር ያው ብዙ ሊትሬቸሮች የሚጻፉ በሳይንስ የተደገፉ ነገሮችን ሬፈረንስ ስለምናደርግ፣ ሁላችን፣ ሌሎችም ኬሚስቶች፣ እኔም አንድ ቀን እንደ አጋጣሚ የጆርናል ኦፍ ድራግ ድራግስ ኤንድ ደርማቶሎጂ የሚባል አንድ ፕላትፎርም አለ እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦትሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ እና ሳን እውነት ለመናገር እስኪ ጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም አሁን ስኪን ኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድሜ ያደርገው ከሁሉም ነገር በላይ እና ስለሱ መጥናት ጀመርን ማለት ነው። እና ስናይ ፕሮቲን ኮንተንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ መውጣት የምንችለው፣ እነዚህ ናቹራል ፐፕታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ ኤሰንሻል አሚኖ አሲዶች አሉ እነሱን እና ቫይታሚኖችን በማውጣት ነው ማለት ነው። ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልክ አለ? እውነት ለመናገር ካሰብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየቅከው ሁለቱንም ኤክስፐክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲስ ስታደርግ ሰው ስከፕቲሲዝም አላል ጠብቀን ነበረ። ግን በደንብ ነው ሪሲቭ ያደረገው። እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲብሊቲ ያስፈልጋል አይደለ? በማንኛውም ኢንዱስትሪ ውስጥ ሲሰራ እና ሜይቢ እንግዲህ ክሬዲብሊቲን እርን ያደረግንበት ቦታ ይኖር ይሆናል። እርግጠኛ አይደለሁም፣ ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ሰው አላጋጠመንም። ሁሉም ሰው ኤክሳይትድ ሆኖ ነው እየሞከረው ያለው እና በጣም ደስ ብሎናል። ግን ያው ኤክስፔክት እናደርጋለን። ይሄ ነገር ለምግብ ነው፣ እስከዛሬ ሳንጠቀሙ እንዴት ሆነ? ናቹራል የሆነ ሪአክሽን ስለሆነ እሱን ሃንድል እናደርጋለን እንደሚገባ የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በዓለም ላይ አሉ፣ ለብዙ ዓመታት የቆዩ። አንቺ አፍሪካ አሜሪካዊት ነሽ፣ የኢትዮጵያውያን ስደተኞች ልጅም ትመስኛለሽ። ከእነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው? ለስኬት ያበቁሽስ ልዩ ብልሃቶች ምንድን ናቸው? ይህንን ነገር ለሰዓታቶች ማውራት እንችላለን። ሰው እንግዲህ እጥር አድርጌ ለመግለጽ ሞክራለሁ። ልክ ነው አንተ እንዳልከው ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት። ኤስቲ ላውደር፣ ኤል ቪ ኤም ኤች፣ ሎሪል፣ ዩኒሊቨር፣ ፕሮክተር ኤንድ ጋምብል። እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የኛ ካምፓኒም ሜይ ቢ ላይክ ኢን ፋይቭ ተን ዬርስ የሆነ ማርኬት ሼር ሲኖረው እየመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው፣ ግን ምንድን ነው አንመት ኒድ የሚባል ነገር አለ አይደለም? ምንድን ነው ሰው የሚፈልገው ነገር አለ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዩር ለማድረግ ኦፖርቹኒቲ አለ አይደል? ለትንንሽ ካምፓኒዎች እዛ ስፔስ ውስጥ ነው ያለ። ነው እኛ ሌሎች ተቋማት ያልደረሱባቸው ስፍራዎች እና ያልደረሱባቸውን ቦታዎች ነው ማለት ነው ትኩረት ያደረጋችሁ። እሱን ነው እንግዲህ ያደረግነው። ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንግ፣ እና አሁን ፋርማሲቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው እሱን ክሊኒካል ስተዲውም ብታይ ቁጭ አድርገህ በአብዛኛው ከሰባ ፐርሰንት ከሰባ አምስት ፐርሰንት በላይ ካውኬዥያን ክሊኒካል ሰብጀክቶች ነው። ይሄ የኢንዱስትሪው ስታንዳርድ ነው። ግን መድኃኒቱ ሲወጣ ለኮኬዥያኖች ብቻ አይደለም፣ አይደል? ጥቁር ይጠቀመዋል፣ ሂስፓኒክ ይጠቀመዋል፣ አረብ ይጠቀመዋል። ይሄ ነው ሁሉም ሰው ኤዥያም ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም። ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ። ስኪን ኬርም ውስጥ እንደዛ ነው። ስኪን ኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው። እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካሊ የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው ቀላል ነገር አይደለም፣ ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን ላይ ለመድረስ እና ሰክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ ቅድም እንዳልኩት ፋርማሲስት ነኝ። ሶ ኢንዱስትሪ ኖሌጁ በሌላ ሰው በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራስ ሰይንም ፕሩፍ እያደረግኩ ነው እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሪቲዎች ይገባሉ። ሴሌብሪቲዎች ሲገቡ ስለ ኢንዱስትሪው የሚያውቁት ነገር የለም። በሌላ ሰው ኖሌጅ ላይ የሚያደረጉት አንዳንድ ነገር ክሌም ያደረጋሉ። ክሌም የሚያደረጉት ነገር እውነት አይደለም። አንደኛ ነገር ያው የእኔ። ጠንካራ የሆነ የሳይንስ ባክግራውንድ ሁለተኛ ነገር ደግሞ ያለው የራሱ አምነት ሚዲያል ነው ገበያ ላይ አቬይላብል ያልሆኑ ጥራት ያላቸውን ነገሮች ለኪናፍካበ ማድረጋችን ከዛ ደግሞ በእኛ ውስጥ ካምፓኒያችን ውስጥ ያሉ ጠንካራ ሌላ ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማድረግ ነው አላማችን። እንግዲህ አስካላይድ ፎርሚላ ተፈጥሯዊ የውበት መጠበቂያዎች ላይ ነው ያነጣጠረው ወይም የሚያተኮረው። ለአንቺ ተፈጥሮ ላይ ማተኮር ጠቃሚ የሆነበት ምክንያት ወይንም ቅድሚያ የሚመሰጭበት ምክንያት ምንድን ነው? ይሄም ተመልሶ የሚሄደው እንግዲህ የፋርማሲ ባክግራንድ ላይ ነው። ፋርማሲ ስናጠና ፋርማኮግኖሲ የሚባል ዲፓርትመንት አለ። ስትሪክትሊ ከእጽዋት የሚወጡ መድኃኒቶችን እንዴት ነው ኤክትራክት የምናደረገው? እንዴት ነው ወደ ወደ ታብሌትነት የሚቀየሩት ሁሉ መሀል ላይ ከእጽዋቱ ጀምሮ እስከ መድኃኒቱ ድረስ የምንማርበት ዲፓርትመንት ነበር እና በጣም ፋሽኔት ነበርኩኝ። አዲስ አበባ ዩኒቨርሲቲ አምስት ኪሎ ነው ፋርማሲ የጨረስኩት እና እዛ ስማር ፐርቲኩላር በዚህ ዲፓርትመንት የነበሩ ሳብጀክቶች ላይ በጣም ትን ነበረኝ ፍላጎት ነበረኝ እና በዛው ስለ እጽዋቶች ብዙ ነገሮች አነብ ነበረ እና ያው እንግዲህ ሜቢ አንተም አድማጮች እንደምታውቁት በእኛም በባህላችን እጽዋቶችን ለብዙ አይነት ነገሮች እንደ መድኃኒትነት እንጠቀማለን። አሁንም ቢሆን በፋርማስርካል አለም ውስጥ ለካንሰርም፣ ለሌሎችም ክሮኒክ በሽታዎች የሚሆኑ መድኃኒቶች ከዛሬም ድረስ ከእጽዋት ይወሰዳሉ እና ጠንካራ የሆነ የሂሊንግ ፓወር ችግሮቻችንን የመፍታት አቅም በተፈጥሮ ስላለ እነሱን ለመውሰድ እና ያው እንደምታውቀው ደግሞ ከእጽዋት የሚወጡ የሚሰሩ ጥራታቸውን የጠበቁ ፕሮዳክቶች ፕሪሚየም ናቸው። ስለዚህ እኛ እዛ ስፔስ ውስጥ ሀገራችንንም በግሎባል በሆነ ስታንዳርድ ሬፕሬዘንት የምናደርግበት ኦፖርቹኒቲ በአንድ ፕሮዳክት አረ ታይም ስለ ሀገራችን ታሪክ እና ሪችነስ ያለንን ሄሪቴጁን የምናውራበት ኦፖርቹኒቲ ስለሆነ ከዛ መውጣት ለኔ የሚታሰብም አይደለም በእነዚህ ምክንያቶች። አንድ የመጨረሻ ጥያቄ። ህይወት እንግዲህ አሁን በጤፍ ላይ ምርምር አድርገች ምናልባት በኢንዱስትሪ ውስጥ የመጀመሪያ ይመስለኛል ጤፍን እንደ መሰረት የሚጠቀም የውበት መጠበቂያ ምርት ማምረት ጀምረሻል ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው? እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ በብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለአለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል ዋንስ አፖን ታይም ያንን ለመተረክ ነው የኛ ህልምና ቪዥን። እጅግ በጣም አመሰግናለሁ ህይወት ዮሐንስ። አስካላይት ፎርሚላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ። እኔም አመሰግናለሁኝ።